ጤናና አካባቢ። ከሰሐራ በስተደቡብ የሚገኙ ሀገራት በጽዱ የልማት ስልት የሚኖራቸው ተሳትፎ ከፍ እንዲል ናይሮቢ ላይ በጎርጎሮሳዊ 2006 ዓ ም በተባበሩ መንግስታት ድርጅት መርሃ ግብር ተነድፏል። መርሃ ግብሩ ሀገራቱ የልማታቸውን መሰረት ከባቢ አየርን የማይጎዱ ጽዱ የኃይል ምንጮች ላይ አድርገው የደን ልማታቸውን እንዲያሳድጉ የሚያበረታቱ ፕሮጀክቶች በየደረጃው እንዲዘጋጁ ያደርጋል። ስምንተኛውን የአፍሪቃ የካርቦን ጉባኤ ከዛሬ ጀምራ ለቀጣይ ሶስት ቀናት የምታስተናግደው ሩዋንዳ ከባቢ አየርን የሚበክሉ ጋዞችን ልቀት ለመቀነስ የምታደርገው ጥረት ትኩረት የሚስብ መሆኑ ይነገርላታል። ምንም እንኳን ከሷ በፊት የመጀመሪያውን ተመሳሳይ ጉባኤ ሴኔጋል፣ ሁለተኛውን ኬንያ፣ ሶስተኛውን ሞሮኮ፣ አራተኛውን ኢትዮጵያ አምስተኛውን ኮት ዲቮር ስድስተኛው ስድስተኛውን ናሚቢያ ሰባተኛውን ሞሮኮ ቢያስተናግዱም ለስምንተኛው የካርቦን ጉባኤ አስተናጋጅነት ሩዋንዳ የተመረጠችው ለአካባቢ ጥበቃ የምታደርገው ጥረትና የአየር ንብረት ለውጥም በመግታት ረገድ የምታሳየው እንቅስቃሴ ከግምት ገብቶ መሆኑ ተነግሮላታል። የተባበሩ መንግስታት የአየር ንብረት ለውጥ ተከታታይ መድረክ ከሩዋንዳ የአካባቢ አስተዳደር ባለስልጣን ጋር በመተባበር የሚያካሂደው ይህ የሶስት ቀናት የካርቦን መድረክም ኪጋሊ አውቶሞቢሎች የሚያስከትሉትም ብክለት ጨምሮ የካርቦን ልቀትን ለመቀነስ የምትወስዳቸውን እርምጃዎችና ጥረቶች ለሌሎች የአፍሪቃ ሀገራት የምታጋራበት አጋጣሚም ነው ተብሏል። በዚህ ጉባኤም ከስድስት መቶ የሚበልጡ ጉዳዩን በቅርበት የሚያውቁ ባለሙያዎች ይሳተፋሉ። ስለ ካርቦን ልቀትና ቅነሳው ሲነገር በተለይ በኢንዱስትሪ የበለጸጉት ሀገራት ቀደም ብለው ያደረሱትና አሁንም የሚያደርሱት የከባቢ አየር ብክለት ያስከተለውን የአየር ንብረት ለውጥ ለመግታት በሀገራት መካከል እንዲካሄድ በኪዮቶ ስምምነት ላይ በንጹህ ልማት ስልት በአማራጭነት የተጠቀሰው የካርቦን ንግድ ይነሳል። ይህ እንዴት ይከናወናል? ከኢትዮጵያ የደንና አካባቢ ጥበቃ ሚኒስቴር አቶ ደባሱ ባይለየኝ፦ የካርበን ንግድ እንግዲህ አንደኛው የልቀት መቀነሻ አማራጭ ሊሆን ይችላል ነው። በተቻለ መጠን ቴክኖሎጂዎች ልቀት የሚቀንሱ ታዳሽ ኃይሎች የሚጠቀሙ ማድረግ አንደኛው አፕሮች ሊሆን ይችላል። ከዛ ባለፈ ግን እነዚህ በጣም ያደጉ ሀገራት በቀላሉ ወደዚህ ሄድ ስለማይችሉ ካርበንን በመግዛት የሚጠቀሙበት ነው። ለምሳሌ ፈረንሳይ አስራ አምስት ፐርሰንት መቀነስ አለብሽ የልቀት መጠንሽን ተብሎ ሲቀመጥ ሙሉን አስራ አምስት ፐርሰንት ለመቀነስ ብትንቀሳቀስ ብዙ ኢንዱስትሪዎችን መዝጋት ሊኖርባት ይችላል። ስለዚህ እንደ ሀገር ፕራዮሪቲ የሚሰጠውን ታስቀምጥና የተወሰኑን አማውንት ካርበን ደግሞ እነዚህ ደኖቻቸውን እየጠበቁ ካርበንን ከአየር የሚያገሉ ወይንም ደግሞ ሪኒቭል የሆነ ኤነርጂ እየተጠቀሙ የካርበን ልቀታች መጠናቸው ዝቅተኛ የሆኑ ሀገራት ከእነሱ ካርበንን የምትገዛበት ስርዓት ነው ካርበን ትሬድ የሚለው። እና ሀገራት ልቀት መጠናቸውን እንዲቀንሱ ሲቀመጥ ይሄም እንደ ሁለተኛ አማራጭ የተቀመጠ ንጹህ የልማት ስልትን ልንጠቀምበት የምንችለው አንዱ አማራጭ ነው። አቶ ደባሱ እንደሚሉት ይህ የካርቦን ንግድ እንደ ማንኛውም ለገበያ እንደሚቀርብ ምርት ዋጋው በዓለም አቀፍ ደረጃ ከፍም ዝቅም ሊል ይችላል። ሀሳቡ እንዲህ ነው። አንድ ሀገር ባላት ከፍተኛ የኢንዱስትሪ እንቅስቃሴ እጅግ የበዛ ሙቀት አማቂ ጋዞችን ትለቃለች። ገና በማደግ ላይ ያሉት ሌሎች ሀገራት ደግሞ የሚለቁት እንዲህ ያለው የጋዝ መጠን በጣም ዝቅተኛ ነው። በሁለቱ መካከል ስምምነት ይደረግና ባለኢንዱስትሪው ሀገር የልቀት መጠኑ እንዲቀንስ በሌላ በማደግ ላይ ባለ ሀገር የደን ልማትም ሆነ ጽዱ የኃይል ምንጮችን በመጠቀም የካርቦን ልቀት መጠኑ ይበልጥ ተቀንሶ ልዩነቱ ተሰልቶ በተባበሩ መንግስታት ድርጅት ውስጥ ይህን የሚመለከተው ዘርፍ በሚሰጠው እውቅና መሰረት ይዋዋሉና የካርቦን ንግዱ ይከናወናል። ለምሳሌ ኢትዮጵያ አንድ መቶ ሀምሳ ሚሊዮን ሜትሪክ ቶን ሁለት ሺህ አስር ላይ የነበረ የልቀት መጠናችን ይህን ያክል ይደርሳል ብለን አስቀምጠናል። የልቀት መጠናችን ሀያ ሰላሳ ላይ ከአንድ መቶ አርባ አምስት ሚሊዮን ሜትሪክ ቶን በላይ እንዳይሆን እየሰራ እናያለን ነው። አሁን ለአየር ንብረት ለውጥ የማይበገር የአረንጓዴ ኢኮኖሚ ስልትን አወጣን ማለት ነው። ስለዚህ እንደ ሀገር ያለን የካርበን ልቀት በዓለም አቀፍ ደረጃ በጣም ኢንሲግኒፊካንት ነው። ስለዚህ በእኛ ሀገር ካርበን የማግለል አቅማችን ምን ያክል ነው? ካርበን የመልቀቅ አቅማችንስ ምን ያክል ነው ተብሎ ልዩነቱ ይሰራል ካርበንን በሃይድሮኤሌክትሪክ ፓወር የሚሰራ ሬሎ በመጠቀም የህል ምንጮቻችንን በአብዛኛው ሬሎ በማድረግ ደኖቻችንን ይበልጥ በመጠበቅና ተጨማሪ በማልማት ካርበኖችን ከአየር ላይ እናገላለን ብለን አቅደናል። የምናገለው እና ለዓለም አቀፍ ገበያ የምናቀርበው ከኛ ከልቀት መጠናችን ትርፍ የሆነውን አሁን በአሁኑ ሰዓት ከደኑ ዘርፍ ሰላሳ ሰባት ፐርሰንት የካርበን ልቀት አለ ይባላል። ኢትዮጵያ ያላትን ደን ቆጥራ አሁን ይህን ያክል ደን አለኝ፣ ይህን ያክል ካርበን አሁን መሸጥ እችላለሁ ብትል አችልም፣ ምክንያት ሰላሳ ሰባት ዴፊሲት አለባት ከደኑ ዘርፍ የሚወጣ የልቀት መጠን ማለት ነው። ስለዚህ ይሄንን ተጨማሪ የካርበን ትሬድ ፋይናንስ ለማግኘት ሰላሳ ሰባት ፐርሰንቱን ኦፍ አድርገን ኤክስትራ አየር ላይ ማግለል ስንጀምር ይህንን የካርበን መጠን በዓለም አቀፍ ደረጃ አክሬዲት አስደርገን ለዓለም አቀፍ ገበያ እናቀርበዋለን ማለት ነው። ኢንዳይሬክትሊ ፈረንሳይ አስራ አምስት ፐርሰንት ነው እንድትቀንሳ ተጠየቀችው ኢትዮጵያ ልቀቷን ፕሮቴክት አድርጋለች። የፈረንሳይም የልቀት መጠን ከአስራ አምስት ፐርሰንት በላይ እንዳይሆን ለማድረግ እነዚህ በማደግ ላይ ያሉ ሀገራት ይህንን ካርቦን በመሸጥ መልሰው ለሰሰነ ብል ዲቨሎፕመንት ስራ እንዳውሉት ይደረጋል። የፈረንሳይን የልቀት መጠን በተወሰነ መልኩ እየተገደበ እየተገደበ ይሄዳል ማለት ነው። ብዙ ጊዜ ይህ ሲሆን ልቀት ይኖራል። ስለዚህ የአየር ንብረት ለውጥ መምጣቱ አይቀርም የሚል ነገር አለው። የአየር ንብረት ለውጥ አማካኝ የሙቀት መጨመር ወይም አማካኝ የአየር ጸባይ ለውጥ ሲኖር ነው የክላይሜት ቼንጅ የምንለው። እና ለዛ አስተዋጽኦ የሚያደርገው ደግሞ በአካባቢው ላይ ያለው የሙቀት አማቂ ጋዝ መጠን ሲጨምር ነው። የሙቀት አማቂ ጋዝ መጠኑ በማደግ ላይ ያሉ ሀገራትም ያደጉት ሀገራትም እንዲቀንሱ ወይም ባለበት እንዲቆሙት ማድረግ ከተቻለ ኦፍሴቱ ዜሮ ነው የሚሆነው። ኢትዮጵያ ከአየር ላይ እያገለለች ያለው ካርበን አለ ሶ ዓለም አቀፉ መንግስት ለዚህ መክፈል አለበት። እዚህ ነው ካርበን ትሬድን እንደ አንድ አማራጭ ያስቀመጡት። እዚህ ጋር አሁን ሀሳቡ አሁን ለምሳሌ እንደተረዳሁት ኢትዮጵያ ወደ ከባቢ አየር ውስጥ ከምትለቀው መጠን ዝቅ ባለ ቁጥር ለሌላ በኢንዱስትሪ ለበለጸገው ሀገር ቦታ ይሰጣል ማለት ነው። አዎ ቦታ ይሰጣል። ለኢትዮጵያም ለካርበን ትሬድ እድል ይፈጣል። የዘርፉ ባለሙያዎች እንደሚሉት በኢንዱስትሪ ያደጉት ሀገራት የሙቀት አማቂ ጋዞች ልቀታችሁን ቀንሱ መባላቸው ብቻውን ለአየር ንብረት ለውጥ መፍትሔ የሚሆን ስላልሆነ ነው የካርቦን ንግድን የመሰሉ የጽዱ ልማት ስልቶችን መቀየስ ያስፈለገው። የካርቦን ንግድ የሚለው ሀሳብ ዋና ዓላማ ዞሮ ዞሮ ወደ ከባቢ አየር የሚገቡትን ሙቀት አማቂ ጋዞች ፈጽሞ እንዲያስቀር ሳይሆን መጠኑ በጋራ ትብብር እንዲቀነስ ነው። ኢትዮጵያ ውስጥ ለካርቦን ንግዱ የዋለ ማሳያ አላቸው አቶ ደባሱ። በኢትዮጵያ ኮንቴክስት አንድ ላንስ ያለሽ ሁምቦ የሚባል ትረስ አለ። ሁምቦ አካባቢ ማለት ነው። የዛ አካባቢ ማህበረሰብ የካርቦን ትሬድ ተጠቃሚ ነው። ደቡብ ውስጥ የሚገኝ አንድ አካባቢ ነው። የሆምቦ ፎረስት ጠፍቶ ነበር። ተጎርቶ በቃ ባዶ መሬት ሆኖ ነበር ነገር ግን የአካባቢውን ማህበረሰብ በማሳተፍ መንግስትና መንግስታ ሊሆን ድርጅቶች ተባብረው አካባቢውን ወደነበረበት እንዲመለስ ብቻ ሳይሆን ከነበረበትም ተመልሶ ተጨማሪዎች እንዲተከሉ የነበሩትም ሪከቨር እንዲያደርጉ ነው የተደረገው። ስለዚህ ይህ ቦታ ተመናምኖ እያለ ምን ያክል ካርበን ይለቅ ነበር ማለት ፎረስቶች ይለቃሉ ስንል ስንመነጥራቸው አየር ላይ የሚያገሉልንን የካርበን መጠን እንዳያገሉ እናደርጋቸዋለን ማለት ነው። ያንን ኦፍ አድርገው ኤክስትራ ካርበን አየር ላይ ማግለል ጀምረዋል። ይሄ በአለም ባንክ አማካኝነት የአካባቢው ማህበረሰብ ከዚህ የካርበን ትሬድ ድል ተጠቃሚ መሆን የጀመረበት ኢንቫይሮመንት ላ እስካሁን በፕሮጀክት ደረጃ የተያዙ አሉ ወይ ሆምቦ ፎረስት ያልኩሽ የሆምቦ ደን የዚህ ፕሮጀክት የካርበን ንግድ ተጠቃሚ ነው እንደ ሀገር ግን አሁን እኛ አንድ ያስቀመጥነው አቅጣጫ አለ የደን ቆጠራ እያካሄድን ነው ያለውን ደኖች ምን ያህል ካርበን ከአየር ላይ ማግለል ይችላሉ በእኛ ሀገር ያለው ዲፎረስቴሽን እና ፎረስት ዲግራዴሽን ምን ያክል ካርበንን እንዳናገል እያደረገ ነው የሚለውን ከሰራም በኋላ ሌላ ዓለም አቀፍ ማህበረሰብ አቅርበን ያለውን ዲፊሲት በፕላስ ወይም በማይነስ ሰርተን ልዩነቱን ልክ ዜሮ ማድረግ ስንችል ከዜሮ በኋላ ያለው ልንሸጥበት የምንችለውን የዝግጅት ምዕራፍ ኦልሞስት እየጨረስን ያለንበት ሁኔታ ነው ያለው። ይሄ በፕሮጀክት በተቆራረጠ መልኩ ሳይሆን በሀገር አቀፍ ደረጃ ተጠቃሚ ለመሆን ስራ ተዘርግቶ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። ኢትዮጵያ ውስጥ ወደ ከባቢ አየር ከሚለቀቀው ሙቀት አማቂ ጋዝ ከፍተኛውን ድርሻ የሚይዘው የሚወጣው አቶ ደባሱ ባይለይኝ እንደሚሉት ከከብቶች ነው። አየር ንብረት ለውጥ ምክንያት ናቸው ከሚባሉት የሙቀት አማቂ ጋዞች ውስጥ ካርቦን አለ፣ ናይትረስ ኦክሳይድ አለ፣ ሚቴን አለ፣ ክሎሮፍሎሮ ካርቦን አለ። እነዚህ ድን ሰባት አሉ በዋነኝነት የተቀመጡ እነዚህ በከባቢ አየር ላይ ከሌሉ ፕላኔታችን ላይ ምንም ሕይወት ሊኖር አይችልም። ያለን ሙቀት መጠን ከአስራ ስምንት ዲግሪ ሴንቲግሬድ በታች ይሆንና ከዜሮ በት ማለት ነው። ምንም አይነት ህይወት ሊኖር አይችልም። የነዚህ ጋዞች መኖር የግድ አስፈላጊ ነው። ግን አሁን በጣም ኤክሰስ እየሆኑ ከሜዳቸው ጋር ተያይዞ ከፀሐይ መጦ ምድርን አሙቆ ተመልሶ የሚወጣውን የፀሐይ ሙቀት ፍራፕ እያደረጉ ከባቢያችን ይበልጥ እንዲሞቅ ነው የሚያደርጉ። በእኛ ሀገር ኮንቴክስት ስናይ ትልቁ የልቀት ድርሻ ያለው በእንስሳት ዘርፍ ላይ ነው። በኢትዮጵያ ከፍተኛ የሆነ የከብት ቁጥር ነው ያለው። ከብቶች ደግሞ ሲያመነዥኩና እዳሪያቸውን ሲጥሉ ሚቴንና ናይትሮስ ኦክሳይድን ይለቃሉ። እነዚህ ደግሞ በጣም ከፍተኛ የሆነ የሙቀት የማመቅ አቅም ያላቸውና ኦልሞስት ሀምሳ ፐርሰንት የሚሆነው ከአጠቃላይ ከአንድ መቶ ሀምሳ ሚሊዮን ሜትሪክ ቶን ከእንስሳትና ከእርሻ ስራችን ጋር ተያይዞ የሚመጣ ነው። እንስሳት ከዛ በተጨማሪ ደግሞ በልቅ ግጦሽ ካርበን የማግለል አቅም ያላቸውን ግሬን የሆኑ ነገሮች ይበልጥ በማራቆት ለሙቀት አማቂ ጋዝ ልቀት ከፍተኛ አስተዋጽኦ አላቸው። በሁለተኛ ደረጃ ነው የደኑ ዘርፍ የሚቀመጠው። ከዛ ውጭ ያሉትን ኢንዱስትሪ ከከተማ ልማት ከኃይል አጠቃቀም ጋር ያለውን ስናይ በድምር ከአስራ ሶስት ፐርሰንት የሚበልጡ አይደለም። እያንዳንዳቸው አምስት አምስት ሚሊዮን ሜትሪክ ቶን ካርበን ድርሻ ነው ያላቸው። ለዚህ ከፍተኛ ድርሻ ያለው እንስሳትና ግብርናው ላይና ደን ላይ ነው ማለት ነው። ሰማንያ ሰባት ፐርሰንት ነው። ወደ ከባቢ አየር ከሚፈለገው በላይ ገብተው የዓለም የሙቀት መጠን እንዲባባስ ምክንያት የሚሆኑትን ጋዞች የልቀት መጠን ሀገራት ተግባብተው ከሚቀንሱበት ስልት አንዱ በሆነው የካርቦን ንግድ በተለይ የአፍሪቃ ሀገራት ተጠቃሚ ሊሆኑ እንደሚችሉ ነው የሚታሰበው። በታዳሽ የኃይል ምንጮች እየተጠቀሙ የደን ልማትን ማስፋፋቱ እድሉን ይበልጥ እውን ሊያደርገው እንደሚችልም በደቡብ ኢትዮጵያ ከስምንት ዓመታት በፊት የተጀመረው የሁምቦ ደን ዳግም ልማት አንዱ ማሳያ ነው። ለሰጡም ማብራሪያ አቶ ደባሱ ባይለየኝን እያመሰገንን ለዕለቱ ያልነውም በዚሁ እናብቃ።